የፌዴራሉ ጠቅላይ ፍርድ ቤት በአቃቢ ሕግና በአቶ ኢሳያስ ዳኛው መካከል ባለው ክርክር የንግድ ትዕዛዙን አነሳ። ጉዳዩን ሲመለከት ለቆየ በታች ፍርድ ቤት ውሳኔ እንዲሰጥበትም ልኳል። ከፍተኛው ፍርድ ቤት ጉዳዩን ለማየት ቀጠሮ ቆርጧል። መለስካቸው አመሃ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ዛሬ በአቃቢ ሕግና በአቶ ኢሳያስ ዳኛው መካከል ያለውን ክርክር የተመለከተው በጽህፈት ቤቱ ነበረ። የተጠርጣሪ አቶ ኢሳያስ ጠበቃ ከደንበኛቸው ጋር ለምን እንደቀረቡ ሲጠየቁ ከጠቅላይ ፍርድ ቤት ቀደም ሲል እንደተሰናበቱ አስታውሰው ዛሬ እዚህ የቀረቡበትን ምክንያት ግን እንደማያውቁ ገልጸዋል። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ተጠርጣሪው አቶ ኢሳያስ ዳኘው በዋስ እንዲፈቱ ወስኖ ነበረ። ይሁንና ከሳሽ አቃቢ ሕግ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ብሎ የበታች ፍርድ ቤትን ውሳኔ አሳግዶ ለክስ ማቅረቢያም የአስር ቀን ጊዜ አስፈቅዷል። የአቶ ኢሳያስ ጠበቃ ዛሬ ለፍርድ ቤቱ ያስታወሱት ይህን ትዕዛዝ ነው። በመሆኑም ደንበኛቸው እዚህ ፍርድ ቤት የሚቀርቡበት ምክንያት እንደሌለ ተናግረው አቃቢ ሕግ በፈለገው ጊዜና ስፍራ ሊያቀርባቸውና ሊያንገላታቸው ሕግ አይፈቅድለትም ሲሉ ተከራክረዋል። ፍርድ ቤቱ በበኩሉ አቃቢ ሕግ አዲስ አቤቱታ ለዚህ ችሎት እንዳቀረበ አስረድቶ አቤቱታ መቀበልና መመርመር ግዴታውም ስልጣኑም እንደሆነ አስገንዝቧቸዋል። ስለሆነም የአቃቢ ሕግን አቤቱታ ለመመልከትና የእሳቸውንም ክርክር ሰምቶ ውሳኔ ለመስጠት ለነገ ጥር 29 ቀን 2011 ዓ ም ከቀትር በኋላ ሁለቱም ወገኖች እንዲቀርቡ ትዕዛዝ ሰጥቷል። አቶ ኢሳያስ ዳኘው በሶማሌ ክልል በሜቴክ አማካይነት ከተሰሩ የኢትዮጵያ ቴሌኮም ማማዎች ጋር በተያያዘ በሙስና ወንጀል ተጠርጥረው በስር ላይ እንዳሉ አይዘነጋም። መለስካቸው አመሃ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።